ስደት እንዳን ሄድ ልጆች ወልድና ትዳር አለ፣ የትሄዳለህ በጣም ግራ የሚያገበው በማግባቴ የሁሉ የምቆጨት በሰዓት አሁን ነው። እኔ የራስህ ትዳር ባይኖሩ ችግር የለም ልጆች ባይኖሩብት ችግር የለም። ግን የትሄዳለህ የሚሰማ አካል ያስፈልጋል። የሚሰማን ሰው የለም እኒህ፣ ትዳርና ልጅ ባይኖረኝ ኑሮ ስደት እሄድ ነበር ያሉት ነጋዴ በቦሌ ካሉ የገበያ ማዕከላት የሞባይል ቀፎ በመሸጥ የሚተዳደሩ ነበሩ። የቴሌ አዲሱ መመሪያ ከስራ ውጭ እንዳደረጋቸውና ከመላ ቤተሰቦቻቸው ለችግር መዳረጋቸውን በምሬት ይገልጻሉ። በዚህ ሱቅ እኔ ሰራተኛ አለችኝ። የሰው ወደ አራት ቤተሰብ አለ፣ ታስተምራለች፣ ቤት ክራይ ያለባት። እኔም እንደዛ ልጆች አሉኝ፣ ቤተሰብ አለኝ። ያ ግምት ውስጥ አስገቡት። ቢያንስ እኛን ማማከር ነበሩ። በደፈና ዝም ብሎ ኔትወርክ መዝጋት። ያስገባችሁት እቃ እንዴት ነው ሸጣችሁት? ላይ በኮንትሮባንድ የሚግባ በምን ይግባ? መጀመሪያ መንገዱ መዘጋጋት ያ ነገር፣ ያ ሳይነገረን እጃችን ላይ እንዳለ እቃ ሎክ አድርጉብን። እንደምታየው ስራ ፈተናል፣ ስራ የሚባል የለም፣ የሚሰራ ነው የለም። የቤት ክራይ ይቆጥርብናል፣ ልጆች ትምህርት ቤት አለ፣ ግብር አለ። ያ ባልታሰበበት ሁኔታ ይህን በድንገት እንደዚህ ያደረጉን እና በጣም እኛ ግራ ገብቶና አሁን ያለው ነገር የትሄደን እንደምንጮህ እና በጣም ግራ የሚያጋባ ነገር እኔ በበኩሌ ግራ ገብቶኛ ስደት እንዳንሄድ ልጆች ወልድና ትዳር አለ የትሄዳል በጣም ግራ የሚያጋባ በማግባት የሁሉ የምቆጨት በሰአት አሁን ነው እኔ የራስ ትዳር ባይኖር ችግር የለም ልጆች ባይኖሩብት ችግር የለም ግን የት ይሄዳለ? የሚሰማ አካል ያስፈልጋል። ሚሰማን ሰው የለ። ሌላው በተለምዶ 22 እየተባለ በሚጠራው አካባቢ ያገኘናቸው የሞባይል ቀፎ ነጋዴም ተከታዩን ብለውናል። አሁን እኛ ህጉ ከወጣ ጀምሮ ኦልሞስ ከስራ ውጪ ነው የሆነው። ምክንያቱም ስልክን በቀረጥ አስመጥቶ የሚፈጀው ጊዜ ራሱ ከወራት በላይ ነው። ከውጭ ምንዛሬ ችግር አንጻር መቶ በመቶ በአንድ ሳምንት ውስጥ አደለም፣ በአንድ ወር ውስጥ ስልክን ኢምፖርት አድርጎ መሸጥ ከባድ ነው። ስራውን ማቆም ነው ያለው አማራጭ። መቶ በመቶ አቁመናል እኛ ምክንያቱም ያሉን እጃችን ላይ አክቲቭ ያደረግናቸውን ስልኮች ሸጠናል። ከዚህ በተጨማሪ ቨን በሲም ካርድ የሚሰሩ የኢንተርኔት ዶንግሎችን አስመጫዎች ነን እኛ። እሱን እንደገና አክቲቭ ለማድረግ ሰው እዚህ ጋር ሞክሮ ነው መሸጥ የሚፈልገው። ደረሰኝ ካልተቆረጠላቸው ቴሌ አክቲቭ አያደረግም። ስለዚህ እነሱ ራሱ እዚሁ እጃችን ላይ ኤክስፓየር ያደርጉበት ሁኔታ አለ። በዚህ የነጋዴዎች ስሞታ ዙሪያ የኢትዮ ቴሌኮም የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አብዱራሂም አህመድን አነጋግረናቸዋል። አቶ አብዱራሂም የሞባይል ቀፎዎች በአገሪቱ ኔትወርክ እንዲመዘገቡ ማድረግ የተለመደ ዓለም አቀፍ አሰራር መሆኑን ይህም አገሪቱ ከዚህ ታክስ እንድታገኝ፣ ስርቆትን ለመከላከል ከደረጃ ውጪ የሆኑትና ኔትወርኩን የሚያጨናንቁ ቀፎዎች ከጤና ጥበቃ አንጻርም ጭምር ከገበያ እንዲገለሉ ለማድረግ ያለመ እንደሆነ ከአብራሩ በኋላ አሁን አገልግሎቱን እየተጠቀሙ ያሉ ተገልጋይ ደንበኞች ምንም ሳይጠበቅባቸው አምሳ ስምንት ሚሊዮኑ ወደ ስርዓቱ ገብቷል። አሁን በንግድ ላይ ያሉትን ደግሞ ቀፎዎች ስንመለከት በህጋዊ መንገድ ወደ ሀገር ውስጥ ገብተው ቀረጥ ከፍለው በህጋዊ መንገድ ንግድ ውስጥ ያሉ አንደኛ ሁለተኛ ደግሞ ሀገር ውስጥ የተገጣጠሙ የተመረጡ በሕጋዊ መንገድ በዚህ ስርዓት ውስጥ ያሉ ይህንኑ ስርዓት ይዘው የልክ አገልግሎቱን ተጠቃሚዎች በዛው ስርዓት እንደሚቀጥሉት ሁሉ እነዚህም በንግድ ስርዓቱ ይቀጥላሉ። ነገር ግን ከዛ ውጭ በህገ ወጥ መንገድ ወደ ሀገር ውስጥ የገቡ እና ደግሞ ተመሳስለው የተሰሩ ይሄ ክሎን የተደረጉ ከደረጃ በታች ያሉ ስልኮች በዚህ ስርዓት ውስጥ አይገቡም። ነጋዴዎቹ አያይዘውም ኤልሲ ከፍተው በሕጋዊ መንገድ ቀፎ ለማምጣት ቢያስቡም እንኳ ቀረጡ 38 በመቶ በመሆኑ መቸገራቸውን አክለው ገልጿል። በነገራችን ላይ አቶ አብድራሂም ለስራ ከአገር ውጭ ቢሆኑም የለሁም ስብሰባ ላይ ነኝ ሳይሉ ምላሽ ለመስጠት ያሳዩት ተነሳሽነት ለሌሎች ባለሥልጣናትም በምሳሌነት የሚጠቀስ ነው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም